የወጣቶች ዓለም። በኢትዮጵያ ጤና ባለሙያዎች የሚነሳው የደሞዝና የጥቅማ ጥቅም ጥያቄ አሁንም ምላሽ አላገኝም። አንዳንድ ጥያቄያቸውን ለማሰማት የሞከሩ የሕክምና ባለሙያዎች በፀጥታ ኃይሎች በቁጥጥር ስር ውለው ነበር። ሌሎች በሚሰሩበት የጤና ተቋማት ማስፈራራትና ማዋከብ እንደገጠማቸው ይናገራሉ። ጤና ይስጥልኝ ውድ የዝግጅታችን ተከታታዮች፣ በዛሬው ዝግጅት ያነጋገርናቸው ወጣት የጠቅላላ ሕክምና ባለሙያዎች ሁለቱም ስማቸው እንዲገለጽ አይፈልጉም። የ27 ዓመቱ ሐኪም አማራ ክልል በሚገኝ አንድ ሆስፒታል ውስጥ ተቀጥሮ ይሰራል። እኔ ሁለት ሺ አስራ አራት ተመርቄ በቃ አሁን ሶስት አመቴ ነው በጠቅላላ ሐኪምነት እያገለግል ሳለ ከጀመርኩኝ ወረሃዊ ደመወዜ ያው አሁን በአዲሱ አስር ሺ ስድስት መቶ ብር ነው የሚከፈል። የተጣራ ወይስ ያልተጣራ? ያልተጣራ ማለት ነው። አዲስ የተሻሻለው ግን ይከፈላል በዛ መሰረት ነው የሚከፈለ፣ በአዲሱ ነው አንድ ሶስት ወር ሁለት ወር ምን ሆናል ያው የስምንት መቶ ብር ለውጥ ነው ፊት ከነበረው ማለት ነው። ከታክስ በኋላ የሚደርሰነ ሰባት መቶ ስምንት መቶ ብር ነው። ይሁንና በአዲሱ ክፍያም መሰረት ወጣቱ በደሞዙ በቀን ሶስት ጊዜ በልቶ ማደር ፈተና ሆኖበታል። አሁን ከአራት ሺ ብር በታይ የለም ቤት ኪራይ። እኔ ጀማሪ ሰራተኛ ነኝ ቤት የለኝም። እሺ ቤት ኪራይ አራት ሺ ብር ወይም ሶስት ሺ አምስት መቶ ብለን ያዘ። በጣም ትንሽ ያዋ ቤት ምናልባትም የጭቃ ቤት ማለት ነው። የሚደርሰኝ ስምንት ሺ ምናምን ብር ነው። አራት ሺ አምስት መቶ ብር ቀረ። ከዛ ምግብ የሚገዛበት አለ አሁን አምሳ ኪሎ ጤፍ ወደ ስምንት ሺ ብር አካባቢ ነው የሚሸጠው። ሰባት ሺ ምናምን ስምንት ሺ ነው። አምሳ ኪሎ አልገዛም። ግማሽ ግማሽ ብትይው ሀያ ጣሳ ሀያ ምናምን ጣሳ ብትይው ሶስት ሺ ምናምን ብር ይፈጃል። መቶ ስልሳ ብር ነው በጣሳ የሚገዛው ኢትዮጵያ ውስጥ እየኖርን አደለም በትክክሉ በቃ ሸም ነው ነገ ሐኪም ለሚሆኑት ልጆች እፍረት ስለሆነ ይሄ ይሄ ይሄ ነው ብሎ መናገር ብዙ አስፈላጊ አይደለም። ሌሎች እንዲኖሩ እያገዝን ግን ለራሳችን እየኖርን አደለም እና ችግሩ ተዘርዝሮ አያልቅም። ለደህንነቷ ስትል ስሟን መግለጽ የማትፈልገው ሌላዋ ያነጋገርናት ሴት የጠቅላላ ሐኪምም በሕክምና ሙያ ከተሰማራች ሶስት ዓመቷ ነው። ተጣርቶ የሚደርሰኝ 8900 ብር ነው የምትለው ይቺ ወጣት የምታገኘው ደሞዝ በቂ ባለመሆኑ ድምፃቸውን በአደባባይ ለማሰማት ከደፈሩ የሕክምና ባለሙያዎች አንዷ ናት። ድምጻችንን ያሰማነው በአምስተኛ ቀን በቀረው ሰዓት እንደ ሰላማዊ እንደ ዴሞንስትሬሽን አድርገን ድምጻችንን አሰምከን ነበረ። ከዛ በኋላ ግን ያው ብዙ ማስፈራሪያዎች እና ብዙ ዛቻዎች ነበሩ። ዴሞንስትሬሽኑን ካደረግን በኋላ ሁለት ሶስት ጊዜ ስብሰባዎች ነበሩ ስታፉን ለማስፈራራት። አሁን እኛ የምንሰራበት ሆስፒታል ለምሳሌ ትናንትና ጓደኛችንን አስረው ይዘው ሄደዋል። እስካሁን የለቀቁት ነገር የለም። ሄደንም በአካል ጠይቀናል። ከስራ ቦታ ነው አንስተውት አስረው ናሽናል የተጠየቀውን ጥያቄ ሰፖርት እናደርጋለን፣ ግን ባለው ሲችዌሽን እዚህ አማራ ክልል ያለው ቀውስ እዛ በዛ ምክንያት ነገሮች ወደ አላስፈላገ ነገር እስካሌት እንዳያደርግ በማሰብ ስራም አላቆምንም እኛ ማለት ነው። ሌላውም ሐኪም ድምጹን ለማሰማት ሞክሮ እንደነበር ገልጾልናል። ሌላ አሁንም እንትን እያለ ነው። በሰላማዊ መንገድ እየሰራን እየጠየቀና የማይመለስ የማይሰሙ ከሆነ ደግሞ ቶታሊ ስራም እስከማቆም ድረስ መመገዳችንን እንደዛ ነው። ናሽናል ና እንቅስቃሴው ያው በፌዴራል ደረጃ በሚሰጠን አቅጣጫ በዛ የምንጠበቀነ አንዳንድ ቦታዎች ላይ ኢትዮጵያ ውስጥ ድንገተኛ የማዋለድ አገልግሎትና የጨቅላ ሕጻናት ክፍሎች አይዘጉም። ሌላው ዝግ ነው። እኛ ግን አሁን እኔ በምሰራበት ተቋም ሙሉ አገልግሎት እየሰጠ ነው፣ ለጊዜው የሚሆን ማለት ነው። እንደምንረዳው የስራ ማቆም አድማ ለማድረግ ፈቃደኛ ነ፣ በሌላ በኩል ደግሞ ምን ያህል የሞራል ጥያቄ ጋር የተያያዘ ነው፣ በሽተኛን አስቀምጦ ስራ ማቆም የሞራልማ ጥያቄ ኑሮ ብን እኮ ነው። እኛ ስንማር ሜዲካል ስኩል አጠቃላይ ኤቲክስ ነው። ሜዲካል እውቀቱ በተጨማሪ ኢቲካሊ በደንብ ነው እንትን የምንለው እና ለሰዎች መኖር ለራሰ ተቸግሮ ሰዎች መርዳትን ምናምን እሱን ስለተማር በሜዲካል ስኩል ችግራችንን ታቅፈን በልብስ ሳንቀይር በአመት አንዴ እንኳ ልብስ የሚቀይር ሐኪም የለም ኢትዮጵያ ውስጥ። ለምሳሌ በተለያየ ወይ በቤተሰብ እርዳታ ወይ ፓራላል ስራ ሰርቶ ካልሆነ ማለት ነው። ስለዚህ ይህን ሁላ ሸሚዘን ስናገለግል ኖርን፣ ኖረዋል ከእኛም በእድሜ እንትን ያሉት። እኔ ገና ወጣት ነው። ስለዚህ አሁን ግን ይሄ ነገር መቆም አለበት። አይ በለመዱት በዛው ይቀጥላሉ። ለጊዜው እንደዚህ ነው ብሎ እንትን የሚል ከሆነ ጆሮ ዳባ ልበስ ካለ ግን እንትናችን ኔሽን ዋይድ ነው እና ደግሞ ሊሚት የለውም የማያዳምጥ ከሆነ ግን እናደርጋለን ነው እንጂ፣ ሰው ሲሞት ደስ ብሎን አይደለም። እኛ እየተራብን የተጠማን የምናከማቸው ሰዎች ከኛ የተሻለ ይበላሉ፣ ከኛ የተሻለ ይለብሳሉ፣ የሚስቁብንም ሙላሉ ያንችለን ነው ስናከም ስናገለግል የኖርነው ነው። የህክምና ባለሙያዎች ላይ የሚደርሰው ማስፈራራትና ማዋከብ ያሸማቀቃል። በፍጹም ይላል ወጣቱ። ማንኛውንም አይነት ዋጋ ከፍለን ይህ ነገር መስተካከል አለበት ይላል። እንዲሁም ይሄ እንድን በረታ ነው ያደረገን። በቃ አሁን እኮ ተቸግረናል፣ ጠምቶናል፣ ርቦናል ብለን ስንናገር አትናገሩ፣ አልተጠማቸውም፣ አልተራባቸውም የሚል ሲስተም ነው ያለው። ስለዚህ እንደዚህ የሚያፍንም ከሆነ ደግሞ ጠንካራ ትግል ነው የምናረገው። እኛ ላይ የደረሰው ነገር የሚመጣው የጤና ትውልድ ላይ ቀንበሩ እንዲያልፍ አንፈቅድም። እኛ ማንኛውንም አይነት ዋጋ ከፍለና ይሄ ነገር መስተካከል አለበት። ጤና ሲስተሙ እንዳጠቃ የደመወዝ ብቻ አይደለም፣ የአድሚኒስትሬሽን እንትኑ እንዳለ ሪፎርም ሲስተሙ ሪፎርም ያስፈልገዋል። ጤናው የሚመራው የጤና ባለሙያ ባልሆኑ ሰዎች ነው። ለእኛ ተብሎ የሚመጣ ይጎበኝ የሚመጣ ገንዘብ የሚበሉ ፖለቲከኞች ናቸው። እንደዚች አይነት ሀገር ደግሞ መቀየር አለባት ወይ? አሁን መቀየር አለባት። ሲስተማ ካልሆነ ደግሞ ፌል ማድረግ አለበት ቶታሊ ማለት ነው። ከእንግዲህ ከኋላ የሚመጣው ጄኔሬሽን ቢያንስ ራሱንና ቤተሰቡን የሚያስተዳድርበት በሙያው ማግኘት ያለበት እንትን ማግኘት አለበት። የኢትዮጵያ እንግዲህ ዓለም አቀፍ ስኬል ብታዩ አፍሪካ ውስጥ ራሱ በኢስት አፍሪካ እንኳ ቢታይ የመጨረሻ ነው። ምናልባት ለሐኪም ብላ የምከፍለው ራሱ ሌላ ቦታ ዘበኛ ራሱ አይቀጥርም። አሁን ስለሆነ ይህን ሲስተም ከኛ ከኛ እድሜ ውጭ መውጣት የለበትም። ስለዚህ አሁን ላይ እንትን ብለን ማስቀራት እንፈልጋለን ማለት ነው። ስለዚህ ወደኋላ አንልም። የስራ ማቆም አድማው ከተጠራ በኋላ በጥቂት የማስተማሪያ የጤና ኮሌጆች ወይም ተቋማት በመደበኛ የስራ ገበታው ላይ ያልተገኙ የተወሰኑ ባለሙያዎች መኖራቸውን የጤና ሚኒስቴር ትናንት ሐሙስ አረጋግጧል። የጤና ባለሙያዎች ጥያቄ ቢኖራቸው እንኳን በስራ ገበታቸው ተገኝተው መደበኛ ስራቸውን እያከናወኑ ጉዳያቸውን ለሚመለከተው አካል ማቅረብ ይጠበቅባቸዋል ያለው የጤና ጥበቃ ሚኒስቴር ጠበቅ ያለ ማስጠንቀቂያ ሰጥቷል። የጤና ባለሙያዎች ወደ ስራ ገበታቸው ተመልሰው ማህበረሰባቸውን እንዲያገለግሉ በየተቋማቸው ጥሪ መቅረቡን የገለጸው ጤና ሚኒስ ሚኒስቴር በጤና ተቋምም ሆነ ከጤና ተቋሙ ውጭ የሆነው ሁከትና ብጥብጥ በሚፈጥሩት ላይ አስፈላጊ የሆነ ሕጋዊ እርምጃ እንደሚወስድ አስጠንቅቋል። የጤና ባለሙያዎች ጥያቄ ገፍቶ መቅረብ ከጀመረ ወዲህ ይህ መንግስት በቀጥታ ለጉዳዩ የሰጠው ምላሽ ነው። ስሟ እንዳይገለጽ የጠየቀችው ወጣት ሐኪም በተወሰነ ደረጃም ቢሆን የሚያስፈራሯት ነገሮች ተበራክተዋል። ለምንድነው የምንሰራው? እነሱ ሆስፒታል ድረስ ጠመንጃ ይዘው ገብተዋል። ሚሊሻ አስተማርተዋል። ፍተሻ እያደረጉ ነው። መፍራቱን እፈራለሁ ግን ፈርቼ ለባርነት አልንበረከክም ነው። ወጣቷ በሌላ የትምህርት ዘርፍ የማስተርስ ትምህርቷን እየተከታተለች ነው። ሁኔታው የማይቀየር ከሆነ ከዚህ ሙያ መቀየር እፈልጋለሁ ትላለች። ሐኪም መሆን ግን የተመኘችውና የመረጠችው ሙያ ነው። ከልጅነቴ ጀምሮ መሆን ፈልጌ ደስ ብሎኝ የተማርኩት ትምህርት ነው። የሕክምና ዲግሪን ለማግኘት ሰባት አመት ከምናምን ወስዶብኛል። አንዳንድ ነገሮች ነበሩ። ሰባት አመት ወስዶብናል። የወሰድሹ ብድር አለ። ይህንን ለማድረግ ለመማር መንግስት፣ ኮስት ሼሪንግ የሚባል አለ። የምታውቀው ከሆነ መንግስት ያስተምረናል ዩኒቨርሲቲ ያስገብቶ ያንን ሲያስተምረን ኮስት ሼር እናደረጋለን። ግማሹን እሱ ይከፍላል። የአልጋ የምኝታ ምናምን እሱ ይከፍላል። የምግብ እና አንዳንድ ወጪዎችን ሼር እናደረጋለን እንፈርማለን። እንደየአመቱ ማለት ነው። እሱ ተጠቃሎ ባልሳሳት ወደ አርባ ስድስት ሺ ብር አለብኝ ከመንግስት። እሱን ደግሞ በአገልግሎት ከፍያለሁ። ሶስት አመት አገልግያለሁ። እሱን ከፍያለሁ። ሙሉ በሙሉ በአገልግሎት ከፍያለሁ ማለት ነው። ሌላው ያነጋገርነው ወጣት በአንድ የሀገሪቱ ከፍተኛ ተቋም ውስጥ የጤና ሳይንስ ተማሪ ነው። በጤና ባለሙያዎች የሚነሳው የደሞዝና የጥቅማ ጥቅም ጥያቄ አግባብ ያለው ነው ይላል። የአነሱት ጥያቄ ትክክል ነው። እነሱ ችግር ውስጥ ሆኖ ለመርዳት ይከብዳል። እኛም ወደፊት እንዲህ ስለሆነ ብዙ ተስፋ የለኝም። በቃ አብሬን የሚማር ተማሪዎች አሉ። ብር ካላገኘን እውቀት ብቻ ምን ያደርጋል እያሉ ነበሩ። እኛ ዩኒቨርሲቲ ውስጥ ታላቅ እነት ቤት አንስጤን ነው ገባኔ ግን ይሄ ዩኒቨርሲቲ ውስጥ ያልገቡኝ ልጆችን ቢዝነሲን እየሰሩ ሌላ ዲፓርትመንት እየገቡ የራሳቸውን ስራ የሰሩ ልጆች ያለምንም ድክመት እኛን ይበልጣሉ እያሉ ነበሩ። ያሁኔም አንዳንድ ሰው ይሰማኛል። ያው ነገ የሚሆን ነገር ያሳስበኛል ማለት ነው። ስለ ወደፊት ህይወቱ የሚጨነቀው ይሄው የህክምና ተማሪ ሐኪም መሆን የሚፈልገውና ጥሩ ውጤት አምጥቶ ለመማር የለፋበት ሙያ ነው። ምንም እንኳን የስራውን ዓለም ለመቀላቀል ግና የተወሰኑ የትምህርት ዓመታት ቢቀሩትም አሁን ላይ በሙያው የሚያገለግሉ የጤና ባለሙያዎች ጥያቄ ምላሽ ቢያገኝ ለሱም ትልቅ ተስፋ እንደሚሆን ገልጾልናል። ሌላው በስልክ ለማነጋገር የሞከርነው የህክምና ተማሪ ጉዳዩ በጣም ስለሚያስፈራው አስተያየቱን በጽሑፍ እንኳን ከመስጠት ተቆጥቧል። በኢትዮጵያ ጤና ባለሙያዎች የሚነሳው የደሞዝና የጥቅማ ጥቅም ጥያቄን በተመለከተ የወጣት ሐኪሞችና የህክምና ተማሪዎች የወደፊትን ተስፋ የቃኘው የወጣቶች ዓለም ዝግጅታችን የእስካሁኑ ነበር። ልደት አበበ ነኝ። መልካም ሳምንት።